የእመቤታችን የሚያመሱ ይናገሩታል እመቤታችን ከእናት ከአባት ቤት ሶስት ዓመት ከቤተ መቅደስ አስራ ሁለት ዓመት አስራ አምስት ጌታን ጥንሳ ሳለ በጥብር ከአምስት ቀን ከጌታ ጋራ ሰላሳ ሶስት ዓመት ከሶስት ወር አርባ ዘጠኝ ጌታ ካረገ በኋላ በቤተ ሆኒ አስራ አምስት ዓመት ሶስት አራት ዓመት

አስወስዶ ወደ መንግስተ ሰላት አሳርጓታል። ይህንንም ቅዱስ ዮሐንስ አይቶ ለሐዋርያት ነግሯቸዋል። ጌታም ነገሩን ገልጾ አጽናንቷቸዋል። በዓመቱ እንደገና እንዴት ቅዱስ ዮሐንስ አይቶ ይሳለ ይጠራለን ብለው በነሐሴ አሁንም እንደገና ግብር ጎዱ። ያን ጊዜ ነሐሴ እደቡ يبتعد إذا وش كلا وش منت إذا وش كلا وش عمشت كل من وإذا جمال حلفه بعال قد شوق ورغور ورغور الأواس اللي الحاجي العالم حيوات اللي مصار بلول الصع شبات شوني العالم اللي

ከሁሉ በፊት ወደ መንግስት መብራት የገባት በመንግሥተ ሰማይ የምትገኝ እሷ ብቻ ናት። ሌላ ከሚያመሰግናት መላእክት መሰጠር ማንም ወደ መንግሥተ ሰማይ የገባ የለም። የሚሰማ ገና ከፍጹም ትንሣኤ በኋላ የምትወረስ በመሆኑ ትጠበቃለች። እሷ ግን ፍጹም ትንሣኤ የተወሰኝ ከልጇ በኋላ ከሌሎቹ መምህራን በፊት ከሰው ሁሉ በፊት يصير من هاي مثل الساس يعني من هنا